የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ እንኳን ለአውሮፓውያኑ 2019 ዓ ም አዲስ ዓመት በሰላም አደረሳችሁ። ዛሬ ሁለተኛ ቀኑን ይዟል። ጽዮን ግርማ ነኝ። ለዛሬ ረቡት ሀሳስ 2024-2011 ዓ ም ምሽት የመራረጥናቸውን ዝግጅቶች ይዤ አብሬያችሁ ቆያለሁ። የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን በቁጥጥር ስር ለመዋል ከትግራይ ክልል ጋር እየተነጋገረ መሆኑን የፌዴራል አቃቢ ህግ አስታወቀ። ስለዚህ ቅድም የተጠቀሰው ትክክልን በወንጀል ተጠርጥሮ ጉዳያቸው በሕግ ፊት እንዲታይ የስር ትእዛዝ የወጣባቸው ግለሰብ እንደሆኑ ለማረጋገጥ ችለናል። በሙሉ ዘገባ እንመለስበታለን። ወደ ሐረር ደቡብና አማራ ክልልም ተጉዘን ዘገባዎችን እናስደምጣችኋለን። ሌሎች ዘገባዎችም ይኖሩናል። የሙዚቃ ምርጫም አለን። አብራችሁን ቆዩ። ዜና እናስቀድም። አጠር አጠራላሉ። ለምሽቱ ዓለም አቀፍ ዜናዎች ተመልሼ ይመጥቻለሁኝ። የቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን በቁጥጥር ስር ለማዋል ከትግራይ ክልል ጋር እየተነጋገረ መሆኑን የፌዴራል አቃቢ ህግ አስታውቋል። አቃቢ ህግ ዛሬ እንዳስታወቀው መቀሌ የሚገኙት አቶ ጌታቸው አሰፋ በፖሊስ እንደሚፈለጉ ከታወቀ ቆይቷል። የእስር ማዘዣው ከወጣባቸውም ሰንበት ብሏል ብለዋል። አቶ ጌታቸው አሰፋ የተጠረጠሩት በከባድ የሰብአዊ መብት ወንጀል ጥሰት ነው ብሏል። በሌላ በኩልም ሰሞኑን የሚከበረውን የገና በዓል ምክንያት በማድረግ ከአምስት መቶ በላይ ለሚሆኑ ታሳሪዎች ይቅርታ መደረጉን ጠቅላይ አቃቤ ህጉ አስታውቋል። ይህንን የዚህን ዜና ዝርዝር ወደ በኋላ ላይ ተመልሰን ይዘን እንመጣለን። ዶጎን ጎሳ አባላት መሆናቸው የተጠረጠሩ አዳኞች ትላንት ማዕከላዊ ማሊ የሚገኝ አንድ የፋላኔ ጎሳ አባላት መኖሪያ ቀይ ላይ ባደረሱት ጥቃት 37 ሰዎች መገደላቸውን የመንግስት ባለስልጣናት አስታወቁ። የኮልኖጎ መንደር ባህላዊ መሪ ሙሳ ዲያሎ እና ቤተሰቦቻቸው አባላት በሙሉ በጥቃቱ ከተገደሉ ውስጥ መሆናቸውን ድንገቱን የተከታተሉት አንድ የዓይን እማኝ በሰጡት አስተያየት ተናግረዋል። በርካታ ሰዎች ላይ የመቁሰል አደጋ መድረሱንና ቁጥራቸው የበዛ መኖሪያ ቤቶችን በእሳት መጋየታቸው ተዘግቧል። የመንግስት ባለስልጣናት በመሬት ይገባኛልና በውሃ ምንጭ የባለቤትነት ውዝግብ ሳቢያ በሁለቱ ጎሳዎች መካከል ላለውና ረጅም ጊዜ ለዘለቀው ግጭት መቋጫ ለማበጀት ተዋጊ ሚልሻዎችን ትጥቅ ለማስፈታት ጥረት ይዘዋል። ይህ በእንዲህ እንዳለም የተባበሩት መንግስታት ድርጅት ባወጣው መግለጫ ከትላንት በስቲያ በተገባደደው የአውሮፓውያኑ 2018 በግጭቶቹ ሳቢያ የተገደሉት ሰዎች ቁጥር ከ500 በላይ መሆኑ ይፋ ተደርጓል። ባለፈው አመት በዩናይትድ ስቴትስ እና በአገራቸው መካከል ተጀምሮ የነበረው ይሁንታን ያዘለ ፈቃድ በአዲሱ አመት በ2019 እንደሚቀጥል የሰሜን ኮሪያው መሪ ኪም ጆንግ ኡን ፍንጭ ሰጡ። ፕሬዚዳንት ኪም በትላንትናው እለት ባሰሙት የአዲስ ዓመት መግቢያ ንግግራቸው ከፕሬዚዳንት ትራምፕ ጋር ንግግር ለማድረግ ፈቃደኛ እንደሚሆኑ፣ ነገር ግን በሀገራቸው ላይ የተጣለው ማዕቀብ ግን በመነሳ በቅድሚያ መነሳት አለበት ብለዋል። ዩናይትድ ስቴትስ ለዓለም የገባችውን ቃል መጠበቅ ከተሳናትና በህዝባዊ ዲሞክራሲ የኮሪያ ሪፐብሊክ ጋር የምታደርገውን ግፊት እና ማዕቀብ እንዲቀጥል የምታደርገው ከሆነ የሀገራችንን ሉዓላዊነት ለማስከበርና ጥቅማችንን ለማስጠበቅ ሌሎች አዳዲስ አማራጮችን ፈተሽ እንገደዳለን ሲሉ ኪም አስጠንቅቀዋል። የአዲሱ ዓመት ንግግራቸው በአመዛኙ ሊንኮታኮት በተቃረበው የሰሜን ኮሪያ የምጣኔ ሀብት ይዞታና የዜጎቻቸውን ሕይወት ለማሻሻል ባላቸው ፍላጎት ላይ ያተኮረ ነው ተብሏል። አድማጮች ለሰዓቱ ያዝናቸው ናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስንሻገር ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር በዜናው ላይ ወዳስደመጥናችሁ ወደ ቀዳሚው ርዕሳችን ነው የምናልፈው የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን በቁጥጥር ስር ለማዋል ከትግራይ ክልል ጋር እየተነጋገረ መሆኑን የፌዴራል አቃቤ ሕግ አስታወቀ። አቃቢ ሕግ ዛሬ እንዳስታወቀው መቀሌ የሚገኙት አቶ ጌታቸው በፖሊስ እንደሚፈልጉ ከታወቀ ቆይቷል። የእስር ማዘዣም ከወጣባቸው ሰንበት ብሏል። አቶ ጌታቸው አሰፋ የተጠረጠሩት በከባድ ሰብአዊ መብት ጥሰት ወንጀል ነው። በሌላም በኩል ሰሞኑን የሚከበረውን የገናን በዓል ምክንያት በማድረግ ከአምስት መቶ በላይ ለሚሆኑ ታሳሪዎች ይቅርታ መደረጉን ጠቅላይ አቃቤ ህግ አስታውቋል። ዛሬ በጠቅላይ አቃቤ ህግ የተሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አልኮልናል። የኢትዮጵያ ፌዴራል መንግስትና የትግራይ ክልል መንግስት በጌታቸው አሰፋ ጉዳይ ማዶ ለማዶ ከትናንት ጀምሮ እየወጡ ያሉ መረጃዎች ያመለከቱት ይሄንን ነው። የቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ በቁጥጥር ስር እንዲውሉ ከትግራይ ክልል መንግስት ጋር እየተካሄደ ያለው ንግግር እስካሁን አለመጠናቀቁን ነው ጠቅላይ አቃቤ ህግ ያስታወቀው። በከባድ የሰብአዊ መብት ጥሰት የተጠረጠሩ ከፍተኛ የደህንነት ባለስልጣናት በቁጥጥር ስር ከዋሉ ከሳምንታት በኋላ እነሆ የአቶ ጌታቸው ጉዳይ ጎላ ብሎ መነገር ጀምሯል። የመስሪያ ቤታቸውን የአምስት ወራት ያፈጻጸም ሪፖርት ለማቅረብ ትናንት በፓርላማ የተገኙት ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ከአባላት ለተነሳ ጥያቄ ምላሽ ሲሰጡ ጉዳዩን ግልጽ አድርገዋል። በከባድ የሰብአዊ መብት ጥሰት ተጠርጥረው የሚፈለጉትን አቶ ጌታቸው አሰፋን እስካሁን በቁጥጥር ስር መዋል አልመቻላቸውን ነው ጠቅላይ አቃቤ ህጉ ያመለከቱት። በትግራይ ክልል መቀሌ እንደሚገኙ ግን ተናግረዋል። ዛሬ ለጋዜጠኞች መግለጫ የሰጡት የጠቅላይ አቃቢ ህግ ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዝናቡት ሁሉም የኚህ ተጠርጣሪ ጉዳይ የሚገኝበትን ሁኔታ አብራርተዋል። የመረጃ ደህንነት ዋና ኃላፊ የነበሩት አቶ ጌታቸው አሰፋ በትግራይ ክልል መቀሌ እንደሚገኙ በግልጽ ጠቅላይ አቃቢ ህጉም አንስቷል። ስለዚህ ቅድም የተጠቀሰው ትክክልን በወንጀል ተጠርጥሮ ጉዳያቸው በህግ ፊት እንዲታይ የስር ትዕዛዝ የወጣባቸው ግለሰብ እንደሆኑ ለማረጋገጥ ችለናል። ያገኘነው መረጃም እሱ ነው። በሌላ በኩል እነዚህ አካላት ለምንድን ነው መያዝ ያልተቻለው የሚል ጠቅላይ አቃቤ ህጉም በዝርዝር ያስቀመጧቸው ምክንያቶች አሉ። በእኛ ደረጃም ያየነው አንደኛው ምክንያት አንዱ የተፈጸመው ወንጀል ውስብስብ ከመሆኑ ጋር ተያይዞ እነዚህን ወንጀሎች ድርጊቶችን ለማጣራት የወሰዳቸው የራሱ ጊዜ አለው። በሌላ በኩል ደግሞ የከፍተኛ መንግስት የስራ አመራር ኃላፊዎችም ከመሆናቸው ጋር ተያይዞ አሉታዊ ተጽዕኖ ማሳረፉ አይቀርም። ይህን መነሻ አድርገን እነዚህ አካላት የት እንዳሉ ለማረጋገጥ ሰፊ ጥረት ሲደረገ ነበረበት ሁኔታ ነው አለው። አቶ ጌታቸውንም ሆነ ሌሎች ተጠርጣሪዎችን ለህግ ለማቅረብ የሚደረገው ጥረት እንደሚቀጥልም አቶ ዝናቡ ተናግረዋል። ህዝብ ውስጥ መደበቅ አይቻልም። የትኛም የሀገራችን ህዝቦች የህግ በላይነት የትኛቹም ህዝቦቻችን የህግ በላይነትን ለማረጋገጥ የከፈሉት ምሳትነት፣ በተለይ በተለይ የትግራይ ክልል ህዝብ የከፈለ ሙሳትነት ቀላል አደለም። ሰው ለማምጣት ይህን የአይል ምስዋትነት የሚከፍል ህዝብ በወንጀል የሚጠረጠሩ ግለሰቦቹን ደግሞ በጉያው ስር አስቀምጦ ይቆያል የሚል ደግሞ እኛ እምነት ያለን በእርግጥም በቅርቡ እነዚህ አካላት በህግ ፊት ቆሞ የህግ ውሳኔ የሚያገኙበት ፍርድ ቤት ብቻ እና ፍርድ ቤት ብቻ የሚወስንበት እድል ይኖራል ብለን እየሰረናለንበት ሁኔታ ነው። አለ እነዚህን አካላትን ለመያዝ ትላንትም፣ ክቡር ጠቅላይ አቃቤቡ እንደገለጹት የበርካታ የሰው ህይወት መጥፋት አያስፈልግም። ያን ሳናደርግ በጥንቃቄ በጋራ በመመካከር በክልል መስተዳድሮቹ ጋር በጋራ በመስራት ተጠርጣሪዎቹ ጉዳዮቻቸውን በህግ ብቻ የሚዳኙበት ስርዓት እንፈጥራለን ብለን እየሰራን ያለንበት ሁኔታ ነው አለው። በአጠቃላይ በቀጣዩም ቢሆን ማንም በዚህ ሀገር ላይ የፖለቲካ ስልጣን ስላለ ብቻ ወይንም ደግሞ ሀብታም ስለሆነ ብቻ ወይንም ደግሞ የሆነ የህዝብ ተገናለኝ በሚል ብቻ በህዝብ ውስጥ እየተወሸቀ የሚሄድበት አሰራርም ሂደትም ሁኔታ ይኖራል የሚል እምነት ለንም። የኢትዮጵያ መንግስት በአቶ ጌታቸው አሰፋ ላይ የስር ማዘዣ ማውጣቱን ተፈላጊም መሆናቸውን በግልጽ ሲያስታውቅ የመጀመሪያው ነው። ከሳምንታት በፊት በቁጥጥር ስር በዋሉት ምክትላቸው አቶ ያሬድ ዘሪሁን የፍርድ ሂደት ወቅት ስማቸው ቢጠቀስም እንደዚህ እንዳሁኑ ይፋ መግለጫ ተሰጥቶበት አያውቅም። የፌዴራል ጠቅላይ አቃቤ ህግ ቃል አቀባይ ግን አቶ ጌታቸው እንደሚፈለጉ ከመጀመሪያውም ግልጽ ነበር ይላሉ። አንደኛ የወንጀል ድርጊት ውስጥ ተሳታፊ መሆናቸውን መጠርጠር ከተጀመረበት ጊዜና በጥናታችንም ካገኘ ነው ጀምረው ኦልሬዲ ይህኛው እንደሚፈለጉ በተደጋጋሚም ስገለጸ ነበረበት ሁኔታ ነው አለ። እንደሚጠረጠርና በአንዳንድ የወንጀል ድርጊቶች ላይ እጃቸው እንዳለ በተደጋጋሚ ስገለጸ ነበረበት ሁኔታ ነው አለ። ስለዚህ የስር ማዘዣው ከወጣ ቆይቷል። እኛ ጥናቱን ከጨረስን ጊዜ በኋላ እና በተለይ የሚጠየቁት አካላት ጉዳያቸው በህግ ላይ በሕግ እንድጠየቁና፣ በሕግ አግባብ ጉዳያቸውን እንድከታተሉ ማድረግ ከጀመርንበት ጊዜ ጀምሮ እሳቸውም እዛ ውስጥ እንዳሉ ለማረጋገጥ ችለን እንግዲህ ትናንትና በሕዝብ ተወካዮች ምክር ቤት ለጠቅላይ አቃቤ ሕግ ብርሃኑ ጸጋዬ የተነሳ ጥያቄ ነው። ምንድን ነው ችግሩ? ከትግራይ ክልል እሳቸውን አንሰጥም የሚል ተቃውሞ አለ። ምንድን ነው ያለው? አንደኛ በዚህ ዘርፍ ላይ ያሉት አካላት ከፍተኛ መንግስት ማቀር ውስጥ ያሉ ናቸው። ስለዚህ ባላቸው የአመራር ደረጃ ቶሎ ብሎ ማግኘትም በራሱ ጊዜ ይወስዳል። በሌላ በኩል ያሉበትን ሁኔታ ማወቅ ደግሞ ራሱ መቻ ላይ ጥናት ይፈለግ ነበር። እነሱም ከጨረስን በኋላ ነው ወደ ማወቅ ደረጃ ድረስ ነው እና ከክልሎቹም ጋር ክልል መስተዳደሮችም ጋር እየተነጋገርን ያለንበት ሁኔታ ነው። አለ አሁን ያሉበት ቦታ ገልጸን ትላንትም ጠቅላይ ቀበጉ እንደገለጹት ክልል መስተዳድሮቹም እንደዚሁ በጋራ ትብብር በጋራ ትብብር፣ ምክንያቱም አንድ ሀገር ነው ያለችን። ስለዚህ ማንም ሰው ወንጀል ሰርቶ የትም መሆን አይችልም። በእርግጠኝነት ህዝባችንም ይህን አይቀበልም። የህግ በላነትን ለማረጋገጥ ሰፊ ትግል ሲያደርግ የነበረው ህዝብ ነው። ስለዚህ ከነዛ መዋቅሮች ጋር የበለጠ ተነጋግረን ጉዳያቸውንም ጭምር ጉዳያቸውንም ጭምር በህግ ፊት ሆኖ እንዲከታተል በማድረግ ስራ ይሰራል። ስለዚህ እየተነጋገርን ያለንበት ሁኔታ ነው። ዛሬ በጠቅላይ አቃቢ ህግ ጽህፈት ቤት የተሰጠው መግለጫ በልዩ ልዩ ጉዳዮች ላይ ያተኮረ ነው። ከአምስት መቶ በላይ የሚሆኑ የህግ ታራሚዎች በይቅርታ እንዲፈቱ የተወሰነውን ውሳኔ የተመለከተው እዚህ ላይ ይጠቀሳል። የጠቅላይ አቃቢ ህግ የይቅርታና ምህረት ቦርድ ጽህፈት ቤት ኃላፊ ዘለቀ ዳላሉ ይቅርታው ምን አይነት ታራሚዎችን እንዳካተተ አስረድተዋል። በወቅቱ አንድ ሶስተኛ ሞልቷቸው ወይም ይቅርታ ለመጠየቅ የሚያስችለው መስፈርት አሟልቶ ያቀረቡ አጠቃላይ 538 የሚያሉ የፌዴራል ታራሚዎች፣ በክልሎችም ታስሮ ያሉት ግን በፌዴራል ፍርድ ቤቶች ውሳኔ የተሰጠባቸው ጉዳያቸው የፌራል የሆኑ 538 ታራሚዎች በ የገናን ምክንያት በማድረግ የገናን በዓል ምክንያት በማድረግ በይቅርታ እንዲፈቱ የተደረገበት ሁኔታ አለ። ከዚህ ይቅርታ ጋር ልዩ የሚያደርገው አንድ ነገር ምንድን ነው? ከ26 በላይ የሚሆኑ ከሁለት እና ከዛ በላይ የሆኑ ከአንድ እና ከዛ በላይ የሆኑ ህጻናትን ይዞ ማረሚያ ቤት የሚገኙ ሴቶች የዚህ ይቅርታ ተጠቃሚ እንዲሆኑ ተደርጓል። በተለያዩ ወንጀሎች የተከሰሱ ነገር ግን ህጻናትን ይዞ ማረሚያ ቤት የሚገኙ የህጻናቶችን መብት ከማስጠበቅ አንጻር ቦርዱ በልዩ ሁኔታ አይተው ከ26 በላይ የሚሆኑ በማረሚያ ቤት ውስጥ የሚገኙ ሴቶች ከህጻናት ጋር አብሮ የታሰሩ ሴቶች የዚህ ይቅርታ ተጠቃሚ እንዲሆኑ የተደረገበት ሁኔታ ነው ያለው። በዚያ በኩል ደግሞ እድሜያቸው ይገፋ ለማረም ማነጹ ስራ አስቸጋሪ ሁኔታ ፈጥሯል በሚል ማረሚያ ቤቱ በልዩ ሁኔታ ያቀረባቸው እድሜያቸው ይገፋ ከ60 ዓመት በላይ በላይ የሆኑ ሰዎችም የዚህ ይቅርታ ተጠቃሚ እንዲሆኑ የተደረገበት ሁኔታ አለ። በሌላ በኩል ደግሞ በሕመም ምክንያት በማረሚያ ቤት ቆይታ ጊዜ ለማረም ማነጹ ስራ አስቸጋሪ ሁኔታ ፈጥሯሉ ተብሎ የሚታሰቡ የህክምና ማስረጃ በቦርድ የተረጋገጠ የሕክምና ማስረጃ ያላቸው ሰዎችም በዚህ ቅርታ እንዲካተቱ የተደረገበት ሁኔታ ነው ያለው። የፊታችን ሰኞ የሚከበረውን የገና በዓል ምክንያት በማድረግ የቅርታ የተደረገላቸው ታራሚዎች ከአርብ ጀምሮ እንደሚፈቱም ጠቅላይ አቃቤ ሕግ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን ወደ ተከታዩ ዘገባችን እናልፋልሳለን ተከታዩ ዘገባችን ወደ ደቡብ ክልል ሀዋሳ ከተማ ነው የሚወስደን የኢፌድሪ የሰላም ሚኒስቴር በሀዋሳ በነበረው የክልሉ ወጣቶችና የሰላም ሀገር ግንባታ ውይይት ላይ በክልሉ በሚገኘው በሀዋሳ ከተማ ባለው የሰላም ጉዳይ ላይ ከፍተኛ የተለያዩ ርዕሶች የተነሱበት ውይይት ማድረጉን እዛ የሚገኘው ዘጋቢያችን ዮናታን ዘብዲዮስ በተከታዩ ዘገባ ይዳስሰዋል በክልሉ ርዕሰ መስተዳድር ቢሮ የዴሞክራሲ ተቋማትና የምሁራን ዘርፍ ክትትልና የርዕሰ መስተዳድሩ አማካሪ ረዳት ፕሮፌሰር አንተነ መሉ እንዳሉት የአገር ግንባታ ስራ በአንድ ሀገር ውስጥ የተራዘመ ጊዜ ሊወስድ የሚችል የሁሉንም ዜጎች አስተዋጽኦ የሚሻ በተለይም የወጣቶችን ተሳትፎ በእጅጉ የሚፈልግ ሂደት ነው። ያለ ብሔራዊ ማንነት የአገር ግንባታ ሂደት ስኬታማ ማድረግ እንደማይቻልም ተናግሯል። እሳቸው እንዳሉት በአንድ ሀገር ውስጥ የተለያዩና ወጥ የሆኑ ማንነቶች ሊኖሩ ይችላሉ። ኢትዮጵያ ደግሞ በታሪክ አጋጣሚ የተለያዩና በብዝሃነት የታጀበ ማንነት ያላት ሀገር ነች። በመሆኑም ኢትዮጵያን እንደ ሀገር ለመገንባት የጋራ ወይም ብሔራዊ ማንነትን ማጎልበት አለብን ብሏል። የሀገር ግንባታ ላይ በአብዛኛው ሊመጣ የሚችለው ጉዳይ መስተካከል አለበት ተብሎ ስራ እየተሰራ ያለው እንቅስቃሴም እየተደረገ ያለው የጋራ የሆነው ማንነታችን ላይ በጣም የኮሰመነ አነስተኛ የሆነ ሁኔታ ነው ያለው። ስለዚህ ያንን ሊያሻሽል በሚችል መልኩ ወደ ብሔራዊ ማንነት በአካባቢ ማንነት የተገፋ የተሳበ ነገር ስለነበር ይህንን በማስተካከል የጋራ ማንነት በምንለው ሼርድ አይደንቲ በምንለው ላይ ቦታ ሰጥተን ልንሄድ ይገባል። ባለፉት ሁለት አስርት ዓመታት ፖለቲካዊ አካሄዳችን የጋራ ማንነትን ከማጠናከር ረገድ የራሱ የሆነ ውስንነቶች የነበሩበት መሆናቸውን ተናግረው የእርምት እርምጃ መውሰድ አለብን ብሏል። በተጨማሪም በማህበራዊ በፖለቲካዊና ና ኢኮኖሚያዊ ጉዳዮች ላይ እኩል ተጠቃሚ አለመሆንና ለልማታዊ ጥያቄዎች ምላሽ አለመሰጠት ብሔራዊ ማንነታችን እንዲቀጭጭ አድርጓል ነው ያሉት። የሄድንበት የፖለቲካል አካሄድ የራሱ ችግር እንደነበረው በመንግስት ደረጃ የሚታወቅ ነው። ይንን ለማስተካከል ስራዎች እየተሰሩ ናቸው። አካባቢ ማንነት ጎልቶ የወጣበት ወደ ብሔራዊ ማንነት ብዙ የፖለቲካል እንቅስቃሴዎቻችን ወደዛ ያዘመሙ ናቸው። አሁንም ከዛ ወተናል ማለት አይደለም። አሁንም ያሉ እንቅስቃሴዎች ከዛ እንዳልወጣን የሚያሳዩ ናቸው። ወደዛ ደረጃም ኢቨን ወደ ጦዘ መልኩ ይሄዱ ያሉበት ሁኔታ ነው ያለው። ስለዚህ ይህንን በማስተካከል የተሻለ የአገር ግንባታ ማስማቀር አለብን። ይህንን ማናሻሽለው ከሆነ ደግሞ የባሰ ችግር ውስጥ ነው የምንገባው። ሰላምና የአገር ግንባታ ሂደት ተነጣጥለው የማይታዩ ያንድ ገጽ ሁለት ፈርጅ ናቸው ብለዋል። ሰላምና አገር ግንባታ ተለያይቶ የሚሄዱ ጉዳዮች አይደሉም። የአገር ግንባታ ባለበት አንዱ ኤሌመንት አንዱ ጉዳይ የስቴት ሕግን የማስከበር ጉዳይ ነው። ሕግን የማስከበር ጉዳይ ላይ ደግሞ የሰላምና የጸጥታ ጉዳይ አለ። የሰላምና የጸጥታ ጉዳይ ወጣቱ ባለቤት ነው። በዛ ላይ መሳተፍ አለበት። ስለዚህ ሀገር ግንባታ ሰላም ሲኖር ነው። ሰላም ከሌለ የምንለው ኢንቴግሬሽን፣ የኢንፍራስትራክቸሮች ጉዳይ የሀገር ግንባታ ሊያፋጥኑ የሚችሉ ኢንስትሩመንቶች ወይም መሳሪያዎች ናቸው። እነዚህ መሳሪያዎች ውጤታማ ሊሆኑ አይችሉም። ሀገር ልትገነባ የምትችለው ሰላም ሲኖር ነው። የተሻሉ ስራዎችን መስራት የምንችለው ነው። ስለዚህ ሁለቱ ሰላምና የሀገር ግንባታ ሊራራቁ የሚችሉ ጉዳዮች አሉ። አንዱ ያለ አንዱ አይቆም። የጉባኤው ወቅት ተሳታፊ ወጣት ታሪኩ ለማ እንዳለው ወጣቶች በአገር ግንባታ ሂደት ውስጥ ሁልንተናው ድርሻ አላቸው። አሁን መጥቷል የተባለ ያለውም ለውጥ የመጣው በወጣቶች ከፍተኛ ትግል መሆኑን ተናግሯል። ወጣቱ በአገር ግንባታና እድገት ውስጥ ዋልታ ነው ብዬ አምናለው የሚለው ወጣት ታሪኩ፣ ለውጡ ሊቀጥልም ሆነ በጥኑ መሰረት ላይ ሊቆም የሚችለው ወጣቶችን የሚያሳትፍ ከሆነ ነው ብሏል። ባለፉት ሰባት ዓመታት መንግስት እነዚህን ጉዳዮች ባለመገንዘቡና ሁሉንም ጥያቄዎች እኔ መልሳቸዋለሁ ብሎ ማሰቡ ችግር ፈጥሯል ነው ያለው። ወጣት ታሪኩ ራሱን የቻለ የፖሊሲ ችግር ያለ፣ ራሱን የቻለ ቀደም ሲል የተዘራው የኒዮሊበራሎች አጀንዳ አለ፣ በሀገሪቷ ውስጥ ከርሞ የነበሩ የልማት ጥያቄዎች አሉ። ሌላው ግን ያልተመለሰው ብዬም ማስበው መንግስት እንደ መንግስት መመለስ ማይችለው፣ ነገር ግን ህገ መንግስቱ ብቻ የሚመልሳቸው ጥያቄዎች አሉ። እነዛን ለህገ መንግስቱ ያለመተው ጉዳዮች አሉ። መንግስት ፖለቲካዊ ምላሽ የሚሰጣቸው አሉ፣ ኢኮኖሚያዊ ጥያቄዎች የሚሰጣ አሉ ሌላው ደግሞ እራሱ ህገ መንግስቱ የሚመልሳቸው ጥያቄዎች አሉ እነዚህን በየፈርጁ ያለማስቀመጥ ችግር አለ እነዚህ ችግሮች የተከማቸ የህዝብ ብሶትና አመጽ መጠራጠር ና እነዚሁም ደግሞ አንስተብል የሆኑ ኮንዲሽኖች እንዲኖሩ ነው ያደረገውና መንግስት የወጣቶችን ጥያቄ ተቀብሎ እንደ ጥሩ አጋጣሚ በመጠቀም አሳታፊ ስራዎችን መስራት እንዳለበትም ተናግሯል አሁን ያለው በየአካባቢው የሚነሳው የወጣቶች ፍላጎቶች ወይም የወጣቶች ጥያቄዎች በጠቅላላ ሂደው መንጋ ፍትህ የምንለው ጀስቲስ አክቲቪቲዎችን በየ አካባቢው ላይ እንዲነሱ እንዲነሳሱ ያደርጋል ማለት ነው። እራሳቸው ፍትህ የማስከበር እራሳቸው መንግስት የማቋቋም ራሳቸው ፈላጭ ቆራጭ የሚሆኑ ወጣቶች በየአካባቢው በቡርጃ መልክ እንዲነሱ ነው የሚያደርገው። ስለዚህ መንግስት በአፋጣኝ ይህንን ያለውን አሁን ያለውን የለውጥ ፍላጎት ወጣቶችን እነሱን የመፍትሄ አካል ባደረገ መልኩ የመፍታት ውዴታ ግዴታ አለበት። ከስልጤ ዞን የተሳተፈው ወጣት አብደልፈታ ላሌ የአገር ግንባታ ሂደትን በማፋጠን ኢትዮጵያን የተሻለ የአገር ለማድረግ ዜጎች የየራሳቸውን ኃላፊነት መወጣት አለባቸው ብሏል። እኔ ለሰላም መቅረብ አለብኝ መቆም አለብኝ፣ ዘብ መቆም አለብኝ። ዘብ መቆም ማለት በንግግር ብቻ ሳይሆን በተግባር መገለጽ አለበት። እያንዳንዱ ሰው ለሰላም መቅረብ አለበት። ለሰላም ሲቀርብ ደግሞ ሀገራዊ ለውጡን ማስቀጠል የሚቻልበት ነው። አሁን ያለንበት ነገር በዚህ ደረጃ የሚቀጥል ከሆነ ሌላ አደጋ ሀገሪቷ የሚከተላት ነገር ያው የምናያቸው ሌሎች ሀገሮች እንደናያቸው ነገሮች እንደሚከሰት ጥርጥር የለኝ ማንኛውም ሰው ጥያቄውን በነጻነትና ሰላማዊ በሆነ መንገድ ማቅረብ የሚቻልበት ሁኔታ ስለተመቻቼ ከስሜታውነት በመውጣት በአመን ኪዮ ተደግፎ ማቅረብ አለባቸው ብሏል ወጣት አብደልፈታ። ዛሬ የምናፈርሰው ዛሬ የምናቃጥለው ንብረት ማንንም የሚጎዳው የራሳችን ንብረት ነው እያቃጠልን ያለ ነው። ያንን ሀገራዊ አሳሳብ ሳኒዝ ዝም ብለን ክብሪት የምንጭረው ነገ በኛው በራሳችን በጀት ነው ያ የሚከናወነው። ይህንን መገንዘብ መቻል አለብን፣ ሴንስ ማድረግ አለብን። ቢያንስ አንድ እናት ልጇ ሲሞት የኔ እናት ስታለቅስ ጎረቤት የሚስቅ ከሆነ ይሄ በጣም የኢትዮጵያዊነት መገለጫ አይደለም። ከሌላው ሕዝብ የሚለየን ኢትዮጵያዊነት መተሳሰብና አንድነታችን ነው። በዛው ልክ ስናሰፋ ነው አንድ ዋጋ ከፈል የምንለው ያ በሌለበት ግን ሰላም ይመጣል ብሎ መጠበቅ ዘበት ነው። የክልሉ ሴቶች ሕፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አስትር ከፍታ በበኩላቸው ሰላም ማጣታችን ጎኖች እንድንተያይና እንድንቃቃር አድርገኗል ብለዋል። በመሆኑም ይህ መድረክ ሰላማችን ለማስፈን ቃል ገብተን ወደ ተግባር የምንገባበት ነው ያሉት፣ መንግስት የወጣቶችን ስራ አጥነት ችግር ለመፍታት በከተማ ሆነ በገጠር ያለመታከት እንደሚሰራ ገልጸው፣ ግን ወጣቶች ያሉባቸውን ጥያቄዎች በሰለጠነ መንገድ ብቻ እንዲያቀርቡ ጠይቋል። መንግስት ያለበትን ውስንነትን በመቅረፍና በማሻሻል የወጣቱ ጥያቄዎች ሰላማዊ በሆነ መንገድ በየደረጃው መልስ ሊሰጥ ይገባል። ወጣቱ ጥያቄው ሰላማዊ እና አግባብ በሆነ መንገድ ማቅረብ ይጠበቅበታል በሀገራችን በተለያዩ ወቅቶች የተለያዩ ችግሮች መልካቸውን እየቀየሩ በመነሳታቸው በተለይም በማህበራዊ ሚዲያዎች ላይ ተአማንነት የሌላቸው ጉዳዮች በመንዛት በርካታ ክሳራዎች ደርሰውናል። የወጣቱም ተጋላጭነት ከፍተኛ በመሆኑ በማህበራዊ ሚዲያ የሚለቀቁ መረጃዎችን እውነተኛ መሆናቸውን መለየት ያስፈልጋል። በክልላዊ የሰላምና አገር ግንባታ ኮንፈረንስ ላይ ከሁሉም የክልሉ አካባቢዎች የመጡ ወጣቶች የተሳተፉ ሲሆን የኢትዮጵያ የፍትህ ስርዓቶች ማዕከል የጥናትና ምርምር ዳይሬክተር አብደልፈታህ አብደላ አነቃቂ ንግግር አድርገዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም ዮናታንን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ስፖርት የሰላም የአብሮነት፣ የወዳጅነት ማሳያ ነው የፖለቲካ ማራመጃ አይደለም ሲሉ የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኝ አስረስ ዛሬ በሰጡት ጋዜጣዊ መግለጫ ገለጹ። ካለፈው ዓመት ማለትም ከህዳር ወር 2010 ዓ ም ጀምሮ በአማራና በትግራይ የእግር ኳስ ቡድኖች መካከል በነበረው የደጋፊዎች ጸብ የሁለቱ ክልሎች ቡድኖች በገለልተኛ ሜዳ ሲጫወቱ ቆይተዋል። የኢትዮጵያ የእግር ኳስ ፌዴሬሽን የሁለቱ ክልሎች የስፖርት ኮሚሽን እና የተለያዩ የማህበረሰብ ክፍሎች የስፖርት ቤተሰቦች እና ደጋፊዎችም ሲወያዩ ቆይተዋል። በተደረገው ስምምነት ዘላቂ መፍትሄ ላይ ደርሰናል በማለታቸው በቅርቡ ፋሲል ከነማ ወደ መቀሌ በመሄድ ጨዋታ ያደርጋል ብለዋል። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አልካለች። በተደጋጋሚ በደጋፊዎች መካከል በተፈጠረ ጸብ በአማራና በትግራይ ክልል የእግር ኳስ ክለቦች መካከል የሚደረግን ጨዋታ ከህዳር 2010 ጀምሮ በየሜዳቸው እንዲደረግ ተወስኖ መቆየቱ ይታወሳል ይላሉ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኸኝ አስረስ ዛሬ በሰጡት ጋዜጣዊ መግለጫ። ይህ ውሳኔ ታዲያ የሁለቱም ቡድኖችም ሆነ ደጋፊዎች ያገኙት የነበረውን ገቢ ከማሳጣቱ ባለፈ የስፖርት ቤተሰቡንም እንዳይዝናና አድርጎት ቆይቷል። ከዚያን ጊዜ ጀምሮ የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱ ክልሎች የስፖርት ኮሚሽኖችና ከተለያዩ የህብረተሰብ ክፍሎች ጋር በመሆን ሰፊ የህዝብ ለህዝብ ውይይት ሲያደርግ ቆይቷል። አሁን ስምምነት ላይ በመድረሱ የፋሲል ከነማ ቡድን በቅርቡ ወደ መቀሌ በመሄድ ጨዋታ ያካሂዳል ብለዋል። በየተለያዩ ግጭቶች እየተከሰቱ ስላስቸገረ ይሄንን የውድድሩን የሚመራው የኢትዮጵያ እግር ኳስ ፌዴሬሽን ክልሎች፣ ክለቦቹ ከአካባቢያቸው ወጠው በገለልተኛ ሜዳ ጨዋታዎቹን እንዲያደርጉ ሲደረግ ነበር። ወደ ነበረበት ሁኔታ እንዴት መመለስ ይቻላል የሚል የአማራ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን እንደዚሁም የትግራይ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን፣ የሚመለከታቸው አካላት፣ የክለብ አመራሮች፣ የክለብ ደጋፊዎች፣ ማህበረሰቡ ብዙ ውይይቶች ተደርገው መተማመን ላይ ተደርሷል። እነዚህ ቡድኖች በየአካባቢያቸው በወጣላቸው መርሃ ግብር መሰረት ጨዋታቸውን ያደርጋሉ ማለት ነው። ይህንን ለማድረግም ሙሉ የሆነ ዝግጅት አድርገናል። የጸጥታ ችግር አይፈጠርም። የትግራይ ክልል ውስጥ ያሉ ክለቦች ወደ አማራ ክልል ሲመጡ ማህበረሰቡ እንደተለመደው በክብር ይቀበላቸዋል፣ ያስተናግዳቸዋል፣ ጸጥታውን ይጠብቃል። ጨዋታዎቹ ሁሉ በአጠቃላይ በሰላም ይጠናቀቃሉ ማለት ነው። የኛ ክለቦችም ወደ ትግራይ ክልል ሲሄዱ በተመሳሳይ ሁኔታ ጨዋታቸውን በአግባቡ በሰላም ጨርሰው ይመለሳሉ የሚል ተስፋ ነው ያለን። ይሄም በትግራይ ክልል በኩል ተረጋግጧል ማለት ነው። ስለዚህ ከሚ እንግዲህ የእኛ ክለብ ሰሞኑን ወደ ትግራይ ወደ መቀሌ ይሄዳል፣ ፋሲል ከነማ እንደዚሁ ደግሞ ከዛ ቀጥሎ ሽሬ እንደ ስላሴ እግር ኳስ ቡድን ወደ ወደ አማራ ክልል ይመጣል። ሲመጡ ዝግጅቶች አድርገናል እንቀበላቸዋለን። አቶ አሰማኝ እንደሚሉት ስፖርት ለሰላም፣ ለፍቅር ለአብሮነትና ለወዳጅነት የሚደረግ ጨዋታ እንጂ የፖለቲካ ማራመጃ ባለመሆኑ በስፖርት ሜዳ ላይ ደጋፊዎች ምንም አይነት የፖለቲካ አጀንዳ ይዘው መግባት የለባቸውም ብለዋል። ብዙ ጊዜ በደጋፊዎች መካከል ጸብ የሚፈጠረው በዳኞች ውሳኔ መሆኑን ከደጋፊዎች ጋር በነበረው ውይይት እንደተገለጸ ጠቁመው አሁንም ቢሆን ዳኛ ፍጹም ሊሆን አይችልምና ጥፋተኛ የሆነ ዳኛ በወጣለት የስፖርት ሕግ ስለሚቀጣ ማንኛውንም ውሳኔ በጸጋ መቀበል ይገባል ብለዋል። የዳኝነት ውሳኔ ፍጹም ሊሆን አይችልም። ዳኝነት እንደሚታወቀው ህጎች አሉት፣ አስራ ሰባት ህጎች እነዛን ህጎች እኛ እንደተራ ግለሰብ ላናውቃቸው እንችላለን። ዳኛው ያውቃቸዋል። ጨዋታ በሚያጫውትበት ጊዜ እነዛን አስራ ሰባት ህጎች ይተገብራል። እንደገና ደግሞ ዳኛ ሰውም ስለሆነ ሊሳሳት ይችል ይሆናል፣ ወይም ደግሞ እኛ የማይመስልን አይነት ውሳኔ ወስኖ ሊሆን ይችላል። ያንን እሱ ሲወስን ወደ ግጭት ሳይሆን መግባት ያለብን ዳኞች የሚጠየቁበት ህግና አሰራር አለው። ራሱ ስፖርቱ፣ የስፖርት የእግር ኳስ ፌዴሬሽኑ ህግና አሰራር ዳኞች የሚጠየቁበት፣ የዳኞች ሪፖርት የሚወጣበት፣ የሚታይበት፣ የሚገመግበት ቦታ አለው። ያንን ጨዋታ ለሚያስተባብረው ለዋናው አካል እንተውና እኛ እርስ በርሳችን ግን ኳሱን አይተን ተዝናንተን ነው መለያየት ያለ። በተመሳሳይ ስሁል ሽሬ ከባህር ዳር ከነማ ጋር በባህር ዳር ከተማ በቅርቡ በሚያደርገው ጨዋታ የባህርዳር ከተማ ነዋሪዎች የተለመደ እንግዳ ተቀባይነታችሁን አሳዩ ሲሉ ጥሪ አስተላልፈዋል። የባህር ዳር ህዝብ የባህርዳር ወጣት እንደተለመደው ስፖርት ነው የምንጫወተው። ስፖርት ደግሞ ሁሉንም ሰላም የሚያደርግ የሚያስተቃቅፍ የሚያስተባብር እንጂ የሚያጣላ የሚያጋጭ የፖለቲካ መቀስቀሻ የሚሆን አይደለም። ስፖርት ከፖለቲካ ነጻ መሆን አለበት። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች፣ ጋቢና ቪዌ በቅርቡ በአዲስ ፕሮግራም በአዲስ ቅንብር ለእናንተ ለወጣቶች የሚሆኑ ፕሮግራሞችን ይዞ ይመለሳል። እንግዲህ የዛሬው የጋቢና ቪዌ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዌ አማሪክ፣ በትዊተርም እንዲሁ ሀሽና ከጋቢና ቪዌን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማንን፣ ዝግጅታችንን ሲያቀናብርልን የቆየው ሞክ ቢል ያብሮ ነበር። የስርጭት መሀንዲሱ አልፈሪዶ አልሳንቶስም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን በመሀሪ ብራዘርስ በተከታዩ ሙዚቃ እንሰናበታችኋለን። መልካም ምሽት። በነገ ጉዞ እንገናኝ። ተደባልቀው እናውቃለ ቀምሰናቸው

Shalom Oh Shalom Oh Shalom Oh Shalom Oh Shalom Oh Shalom Oh Shalom Yeah My snow Yeah That I'm so for good, know now. We were touching, I'm Feel to to what looking at these what I, I... raadiyoo sagalee Ameerikaati. Raadiyoon sagalee Ameerikaa